ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። ዛሬ አርብ ነው፣ የቀን ጠዴ፣ ጋቢና ሙዚቃ። ጋቢና ቪኦኤን ይዘን እዚህ አፍሪካን በፍቅሩ ብድክንፍ ካደረጋት ዲጄ ፋትሱ ጋር ሄኖክ ሰማእግዜር ነኝ። አፍሪካ ላስ ሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዲ ፋቱ ከአሜሪካን ድምፅ ሬዲዮ ጣቢያ ጋቢና ቪኦኤ አርብ ነው ዛሬ የቀን የቀን ቀን ቀን ጠዴ ፕሮግራማችን ተጀምረዋል። ባለፈው ሰኞ ዕለት በነገር ላይ ሰኞ ብለ ከመጀመረ በፊት እንደ ታቦት እኮ ነው፣ በቃ ተጫጭቦ ሰፋ ሰፋ ሬድ ካርፔት ጣልጣል ይመች ሰኞ ብለህ ነበር። ሰኞ ስንል ሄኖክ ባያቋርጡ የኖሩት ለግራሚ ነው ዛሬ የምናወራው ልላችሁ ነበረ። ግራሚ እንግዲህ ሀምሳ ስምንተኛው የግራሚ አዋርድስ ሰኞ ዕለት በእኛ አቆጣጠር ኤይት ወይም በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ማለት ነው ተደርጓል። ብዙ ስለ እዛ ሙዚቃዎች አዘጋጅተናል፣ ንግግሮች አዘጋጅተናል። በምን እንጀምር? ያው ኢትዮጵያ ካለንማ ዊኬንድ አለ አይደለም። ዊኬንድ ዊኬንድ በሁለት በአምስት ሳጭቶ ነበረ። በሁለቱ ግን አሸንፏል። በምን በምን ነበር ያሸነፈው? በቤስ አር ኤንቢ እና በቤስ ፐርፎርማንስ ነው ያሸነፈው። በሁለቱ አሸንፏል። የዊኬንድን ሙዚቃ የተለመደውን፣ የተወደደውን፣ የሚታወቀውን፣ ሞቅ ያለውን ካንት ፊል ማይ ፌስ የተሰኘውን And she'll always get the best of me. The worst is yet to come. But at least we'll both be beautiful and stay forever young. This I know. This I know. She told me don't worry about it. She told me don't worry. ቀደምጻችሁት ዊኬንድ ነበረ። ዲዲ ፋትሱና ሄኖክ ተማግዘር ከአሜሪካ ድምፅ ሬዲዮ ነን። አንድ ላይ የምንገኘው ጋቢና ቪኦኤ ስማ አንተ ፈዛዛ። ፕሮግራማችን ጋቢና ሙዚቃ ነው። ወያላው ሂሳብ ያስፈልጋል። ወያላው ማን ነው? ዛሬ እኔ ነኝ መሰለኝ። ስለ ዊኬንድ ምን ታውቃለህ? ካናዳ እንደተወለደ አውቃለሁ ቤተሰቦቹ ኢትዮጵያውያን እንደሆኑ አውቃለሁ። በርካታ ኢትዮጵያውያን ደግሞ ስኬቱን በመከተል በቃ ተሳካልን ብለው ልክ በእውቀቱ ስዩም እንዳለ የአንዳንድ ግለሰቦች ያስመዘገቡት ስኬት በቡድን አይተላለፍ የሚልና ለምሳሌ አንዳንዱ የአበበ ቢቂላ ታሪክ ሲነሳ አበበኬኛ ይላል አለ ሌሎች ደግሞ የታወቁ ሰዎች ወይ ጀግኖች ኮሽ ሲል ብትን አልጋው ስር የሚገባው ሰው የበላይ ዘር ይላል። እና ስኬት ደግሞ እንደዚህ በሰው በቡድን የሚተላለፍ ቢሆን ኖሮ ዛሬ ግሪኮች በአውሮፓ እግር ስር ወድቀው ገንዘብ ሲለምኖ አይገኙም ነበር ይላል። ለማንኛውም ይሄን ይሄን አውቃለሁ። እስኪ ጨምርልን የምትለው ካለ ዊኬንድ። እንግዲህ ያው እንዳልከው ነው እና አንድ ኢንተርቪው ላይ ያነበብኩት ምንድን ነው የእነ ሙላቱ አስታጥቄ እነ አስቴር አወቀን የመሐሙድ አህመድን ሙዚቃ ሲሰማ እንዳደገ እናቱ እንደውም ቡና ሲፈላ እሱ ሙዚቃዎች ትከፍታለች እና አያቱም አሳድገውታል መሰለኝ እና እነሱ ሙዚቃዎች እየሰማ እንዳደገ አውቃለሁኝ እና ያው ምንም በለው ምንም ያው ካናዳ ቢወለድም ግን እሱማ ያው ምንም ቢሆን ያደገበት ባህሉ ነው። ሙዚቃውም ውስጥ እኮ አማርኛ በደንብ እውነት ነው። ገጹ ላይ ሄጄ ስመለከት አማርኛ በደንብ እንደሚናገር ነው የሚገልጸው። ልናገኘው እየሞከርን ነው ያል ተሳክቶልን፣ እንግዲህ ከሱ መስማት የምንችል ይመስለናል። ጋቢና ሙዚቃ ላይ እናመጣዋለን እናመጣዋለን እየጣርን ነው። ማይቀር ነገር ነው ቀርብላ ወደ አፍሪካ አፍሪካ በወልድ ሚውዚክ እና በአፍሪካ ያሸነፈችው ደግሞ ያንተ ወዳጅ ናት። በጣም ወዳጅ በነገር ላይ አግኝቻት ነበረ። ለኢንተርቪው አድርገናታል፣ አንድ ሁለት ጊዜ ያህል አንጀሊክ ኪጆ ክፍል ውስጥ ስትገባ ታውቃለህ? በቃ እንዳለ ክፍሉ በሙሉ ሀይል በሀይል ነው በቃ ኤነርጂ ሬድ ቡል በላት ወይ እንደዛ ነው። ቅድም እያየሁ ነበር እና ያለፈው ቱ ታውዝንድ ፊፍቲንም አሸንፋለች። ያየኋት ስትወጣ ስቴጁ ላይ በቃ እየደነሰች እየተሽከረከረች በጣም መንፈሷ እየተስተካከለና በቃ ትነቃቃለህ። አንተ ራሱ ቅድም ወያለው ምነው ፈዟል ምናምን ያለው አንጀሊ ኪጆ ከገባች መፍዘዝ የለም። እስቲ እናስገባት እናስገባት፣ አንጀሊኪጆ አሜሪካ ራይዚንግ አንጀሊክ ኪጆ ከዩቱ ጋር ያዜመችው ነው። ሙቮናፕ ይባላል ዜማው። እንግዲህ ሁሉም ወጣቶች ወደፊት እንዲመለከቱ ኑሯቸውን እንዲያቀኑ በማሰብ ነው። በነገራችሁ ላይ አንጀሊክ ኪጆ ምርጥ፣ ድንቅ የሆነች አፍሪካዊት አርቲስት ነች። አንጀሊክ ኪጆ የተወለደችው በቤኒን ቢሆንም ዜግነት ቢጠየቅ እውነት ለመናገር ዲጄ አንጀሊክ የብዙ ዓለም የፓን አፍሪካን የሆነች አፍሪካዊ ትምህርት አርቲስት ነች። ለሶስተኛ ጊዜ ነው እንግዲህ የግራሚ ሽልማት ስታገኝ። አንጀሊክ ኪጆ በኢትዮጵያ በርካታ ጊዜያት የሙዚቃ ስራዎቿን አቅርባለች። እንዲያውም በ2000 አምስት ዓመተ ምህረት የቦብ ማርሊ ስልሳኛ ዓመት የልደት በዓሉ ታስቦ ሲውል በዛን ጊዜ አዲስ አበባ ላይ መታ የሙዚቃ ስራዎቿን አቅርባለች። አንጀሊክ ኪጆ ከዛም በተጨማሪ በልማት አፍሪካውያን አንገታቸውን ቀና እንዲያደርጉ፣ እንዲሰሩ፣ እንዲለሙ፣ እንዲያብቡ በተለይ ወጣቶች፣ ወጣት ሴቶች እንዲበረቱ ትሰራለች። ባቶንጋ የሚባል ድርጅትም መስርታ ኢትዮጵያን ጨምሮ የተለያዩ አፍሪካዊ ወጣት ሴት ልጆች በትምህርታቸውም በፈለጉትም ስራ እንዲገፉበት የምትሰራ ድንቅ ምርጥ አፍሪካዊ። እንኳን ደስ ያለሽ እንላለን አንጀሌክ ኪጆ። ከዚህ በፊት አነጋግረናት ነበረ፣ ስለ ስራዋ አንጀሌክ ኪጆን በዚህ ዝግጅት ባይሆንም እና በጣም ደስ የምትል ሰውናት። ስታነጋግረ አተራሱ በቃ ኃይል ወደፊት መግፋት ነው የሚታየው። አንጀሌክ ኪጆን ዲጄ ነው። ለማንኛውም ከተናገረቻቸው And then the Kumna Gerotchen and DJ music When you're a girl, when you reach secondary education, it becomes more difficult. ሴት ልጅ በተለይ የሁለተኛ ደረጃ ትምህርት ቤት ስትገባ ና በትምህርቷ በመግፋቷ የተለየ አመለካከት አለ አንደኛ ደረጃ ላይ ብዙም አይደለም ከፍ ስትል ግን እዚህ ምን ሰሪ አለሽ የምግብ ሙያ ትችያለሽ፣ ለባል ታጭተሻል የመሳሰሉ ጥያቄዎች ይነሳሉ እንድናስብ የሚጠበቀው Young Wicker, Mincera Losey, Lemon Timstina Laquartum, Eskin, and the rest not And don't you cry, your faults might understand you by and by. So I came up with the word Batonga, which means for me, as I was thinking about it, leave me alone. ከዚያ ባቶንጋ የሚለውን ቃል አስታወስኩ ለድርጅቴም የሰጠሁት ስም ይህንኑ ነው። ትርጉሙ ተውኝ፣ ለቀቃርጉኝ፣ አትነካኩኝ እንደማለት ነው። የፈለግኩትን ለመሆን ከወሰንኩ ማንም አያስቆምኝም። ያሻኝን በህይወቴ ለማድረግ ወሳኛ እኔነኝ የሚል መልእክት አለው። Africa is a little into the stable of beautiful people where there's only one guy. So harsh now. ባቶንጋ ባቶንጋ፣ በጣም ተመችቶኛል ይሄኔ፣ አትነካኩኝ ማለት ነው። ከአሁን ወዲያ ባቶንጋ ነው የምልህ ባቶንጋ። እንግዲህ ያደመጣቸዋት አንጀሊካ ኪጆ ያለፈው ዓመት አሸንፋለች። በአሁኑም የግራሚ አፍሪካን ወክላ ያሸነፈች አርቲስት ናት። በጣም ጥሩ ናት። እኔም ኢትዮጵያ ለዩኒሴፍ ወክላ ነው ስትመጣ አምባሳደር ነበረች። እኔም የምሰራበት ፓርቲ ላይ መታ ነበር፣ እና ቅድም ስናወራ እንደነበረው በጣም ደስ የምትል ሙዚቀኛ ነች። ሙዚቃዋን አሪፉን እንጋብዛ። Agolo y para agolo, el... agolo, agolo, golo, golo, golo, a golo, a golo. Sí. Let's cross boundaries together. አንጀልና ኪ ጆን አደመጣችሁ የምታደምጡት ያላችሁ ጋቢና ቪዮ የተሰኘው ፕሮግራማችን ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍ ነበር። በነገራችሁ ላይ ዝግጅታችንን ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ ታገኛላችሁ። ዲጄ በአስራ አምስት አምስት ሰማኒያ ሾርት ዌቭ ሁለት ላይ ነው። በአጭር ሞገድ የምንገኘው እንደዚሁም ደግሞ በ60 80ም ታገኙናላችሁ። በ1431 መካከለኛ ሞገድ ላይ የምንገኛለን። ዲጄ ዛሬ እንግዲህ ስለ ግራሚ እያወራ ነው። እስኪ እነማን አሸነፉ? ደግሞ ጨመር ጨመር አለ በአፍሪካ ከአፍሪካ ያው በሩት ተገናኝቶ ወደ ጀመይካ ወደ ሬጌ ነው የምንሄደው። በሬጌ ላይ ብዙ ጊዜ የሚያሸንፉት በማርሊ ፋሚሊ በማርሊ ፋሚሊዎች ናቸው። ብዙ ነው ያሸንፉ። ማን አሸነፈ ዘንድሮ? አሁን ግን ሞርገን ሄሪቴጅ ይባላሉ። ጀመይካኖች ናቸው ግን ከብሩክሊን ናቸው። እዛ ተወልደው ያደጉ ናቸው።

ያለመጣቸኋቸው አዋርዱ ሲቀበሉ ያሰሙት እንትን ነው፣ እና ስለ አፍሪካም ተናግረዋል። አፍሪካ ፋኖቻችንን በጣም እናመሰግናለን፣ ዋናዎቹ እነሱ ናቸው፣ የእኛ ሩትስ ብለዋል። የአልበማቸው መጠሪያ ስትሪክሊ ሩትስ ይባላል። ያሸነፉበት ሙዚቃውም ስትሪክሊ ሩትስ ይባላል። እሱን እንጋብዛቸው። ይኖክ መልካም። ስትሪክሊ ሩትስ Slash yeah. Not sure. You hear me now, from me I'm driving on my car. You hear it from afar. Roots and me are be hard. When they reach the pan and show how this you feel no strictly roots and we are be hard. So until they hand ya, yeah. my roots you a get. Roots are with culture and this we not forget. So where I never and far, earth, moon and star, over everything else, yeah. I Iyanise strictly. make you feel like this. Feel it in your soul, feel it in your heart. This your roots, music guide, make them attack. So whether they're far. far hurt febaninaseloirinofim asitiruancomfiproklum tlittevini sisareeniruinbeiiilanzoovsta smatemrlevakt freaky roots is saying you're moving on but I had a Morgan heritage action of but album metariano with a hip-hop up to now Rob media channel for but I need to go to grammar text on the station if I know is the I know in a police election down from a time you'd and I love them to do the reason why I like uh, Kendrick Lamar is uh, he's not like a rapper he's more a poet if you listen to his music it's more his lifestyle. Uh, yeah, yeah. Mode. Uh, yeah, rap music. Anya, I'm a little uh, Get a name. No, na. Know him. I know him. Minor about the time. Yeah, me as to us uh, goves. Uh, yeah, rap music. Anya. Kamu sama cow like the musical. You know, you No just similar way. You know. Music. just similar. What music do you like? The my favorite song. Um, I'll probably say alright. And I feel like we're, we're about to play that song pretty soon. Alright, we're about to play that song pretty soon. Alright, now you can live at the mall. I can see the evil. I can tell it. I know it's illegal. I don't think about it. I deposit every other zero. Thinking of my partner. Put the candy. pendant on a rico Digging in my pocket. In a profit. Big enough to feed you. Every day my logic. Get another dollar just to keep you in the presence of your chico. Ah! I don't talk about it. Be about it. Every day a sequel. If I got it then you know you got it. Heaven yeah, I can reach you. Pet dog. Pet dog. Pet dog. Trapped the back for y'all. I rap I black on tracks, So rest assured My rights, my wrongs, I write till I'm right with God. When you know, we've been hurtin' down before. When our pride was low, looking at the world like, where do we go? And we hate po, -po when the killers dead in the street for sure. I'm at the preacher's door, my knees getting weak, and my gun might blow, but we gon' be alright. ጋቢና ቪኦኤ አድማጮቻችን፣ ተመልሰናል። ዲጄ ፋቱና ሄኖክ ሰማ ግዜርለን ከአሜሪካ ድምጽ ሬዲዮ ጋቢና ቪኦኤ የተሰኘው ፕሮግራማችን ዓርብ የቀን ጠዲ ሙዚቃ የምንቀባበትበት ፕሮግራማችን ነው። ያደመጣችሁት በአስራ አንድ የግራሚ ሽልማቶች አምስቱን ያሸነፈው ኬንድሪክ ላማር ከዚህ ሙዚቃ ደግሞ ዊዮም ቢ ራይ ጥና ያደመጣችሁት። እንዴት ነው? በጣም ዘና እያረከኝ ነው። አላወራም ነው የሚለው ግጥሙ ላይ ምን ላል መሰለህ? አላወራም እሰራለሁ ማለት በተግባር አሳያለሁ። ወሬ ምንም ምንም የወሬ የለውም ፍሬ አለ። እሺ ዲጄ ቀጣ፣ እነማን አሸነፉ? እስቲ ደግሞ ሌሎች ሙዚቃ ማሰማን ሪካርዶ ኦፍ ደየር የተባለው ማርክ ሮቢንሰን እና ብሩኖ ማርስ አፕታውን ፋንክ፣ አልበም ኦፍ ደየር ቴለር ስዊፍት፣ ቤስት ኒው አርቲስት የተባለችው ሜጋን ትራይነር የምትባላለች፣ ቤስት ሮክ ፐርፎርማንስ አልበማ ሼክ ቤስት ሚዚካል ቲያትራል አልበም ብሮድዌይ የሚታይ ሀምልተን የተሰኘ አዲስ በሂፕ ሆፕ የተሰራ እሱ አሸንፏል። ጅስካዮ የጓጓሁት እሱን ነው ኒውዮርክ ሄጀ እስካዮ ድረስ። ውድ ነው የብሮድዌይ ቲኬት መቶ ሰባ ሰባት ለዛውም ከጀርባ የሆነ እንትን ጥግስር ከረጅም ሰው ጀርባ አስቀምጠው በኩርቱ ላስቲክ አንጠንጥለው ግርግዳ ላይ ይሰቅሉሃል። ውድ ነው። በጣም አስገራሚ የነበረው ኤድ ሺረን ነው። ቲንኪንግ አውት ላውድ በተሰኘው ሙዚቃው ሶንግ ኦፍ ዘ ይር አሸንፏልና ወጥቶም እንዳለ ታውቃለህ ቤተሰቦች በቃ ሁሌ ግራሚ አዋርድ በተደረገ ቁጥር አላሸንፍም አለና መቼ ነው የምታሸንፈው? እያሉ ይጠይቁኝ ነበር። እናንተ ነው አለ። እሱን ወደ በኋላ እናሰማቸዋል። አሁን ግን የማሰማቸው በጋስፕል ወይም ጋስፕል ምንድን ነው የሚባለው? ጋስፕል ጋስፕል ነው። ምን በአማርኛ አለው? እንደ ዝማሬ የቤተ ክርስቲያን ዝማሬ ነው ግን ሙዚቃ ነው። በእሱ ያሸነፈው ከርክ ፍራንክሊን ነው። ዱ ዩ ዋን ቢ ሃፒ If you're tired of being the same, if you're tired of things not changing, it's time for you to get out the way. Don't get stuck in how you feel. Say Jesus take the wheel. He knows the road that you need to take. But it only works if you <laughs> Get yourself and say, Don't you want to be happy? Yeah. Yeah. I just want to be happy. But if I keep on giving my heart for people to tear apart, the healing will never stop. So I can be happy. Yes, Lord. Will I ever be happy? Cry yourself to sleep. Shout and raise your hand. ያደመጣችሁ ፍራንክሊን ሙዚቃ ነው። ከአልበሙ ላይ ማን የተሰኛው አልበም ላይ እንግዲ ግራሜ ያሸነፈበት አልበም እ ነው አዲሱ ያወጣው። የሚገርመው ነገር አዴል በአሁኑ አልበሟ ላይክ ማስገባት ያለብህ ቀን አለ። ስላላስገባሽ እጩ አልሆነችም፣ እጩም አልሆነችም። አልፏል ጊዜው። ኦልሬዲ ሲወጣ አልበሟ እና ለሚቀጥለው አመት ነው ትበላለች ተብሎ የተጠበቀው ግን ሶንግ ኦፍ ዘይር ኔክስት ይር ላይ ቁጭ ብላ ሄሎ ልትለን ነው ማለት ነው። በማስከተል በጣም ወደው ሙዚቃ ነው። ባይ ዘ ወይ ሶንግ ኦፍ ዘይር ኤድ ሽረን ቲንግ አውት ላውድ ወደ እናንተ እናደርሳለን። በጣም አሪፍ ነው። <laughs> when your legs don't work like they used to before, and I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling I will be loving you. Baby man and i just wanna tell you why i am so honey now ላይ እኮ ስማኝ ይህ ሙዚቃ ምርጥ ሙዚቃ ነው። ባይዘወይ በጣም ራሴን ያደነኩት ማለት ነው። አቤት 2014 ነው፣ ኖቬምበር 4 ዘፈን የማርክ ሮቢንስ ማርስ ያየውትና ይህ ዘፈን ለዘላለም ነው። ከህጻናት ልጆች ጀምሮ እግራቸውን እስከ ተሰበሩ ትልልቅ ሰዎች፣ አሮጊቶችን በጣም የሚገርም ዘፈን፣ ቪዲዮ በጣም ደስ ይላል። ማርክ ሮቢንሰን ይባላል። ዲጄ ነው። እሱ ነው ሙዚቃውን የሰራው። ብሩኖ ማርስ፣ ብዙዎች በብሩኖ ማርስ ያውቁታል። ብሩኖ ማርስ ለእሱ ነው የዘፈንለት። ፊውቸር አረገው እሱን። በመጋበዝ እንሰናበታለን። ግን የምትለው ነገር አለ ከዛ በፊት። ጨርሻለሁ። ብዙ አታውራ ተብያለሁ። እሺ፣ እስከ አፕታውን ፋንክ እንድ ጋብዘን እንወጣለን። ራደመጣችሁ እናመሰግናል። Sag Gabenavewe atviya maharikla yastaytochachun sutun kiss so am break it down Girls Girl set you hallelujah. Ooh. Girl set you hallelujah. Ooh. Cause Uptown Funk don't give it to you. Ooh. Cause uptown punk